ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ወጣቶች ላይ መሰረት ያደረገ መሰናዶ ነው እየቀረበ ያለለ የዘጋቢዎች መስኮት ነው። ዛሬ ወዴት ነው የምንሄደው? ሀብታሙ። በመቀጠል ዛሬ እንግዲህ ከኢትዮጵያ ተሻግረን ወደ አስመራ እናቀናለን። አዎ፣ ሰባት የኮምፒውተር ኢንጂነሪንግ ተማሪዎች ለአይነ ስውራን እና ላልተማሩ ሰዎች የሚያገለግል የትግረኛ ጽሁፎችን ወደ ድምጽ በመለወጥ ለማንበብ የሚረዳ መሳሪያ ሰርተዋል ይለናል ዘጋቢያችን ብርሃነ በርሀ በተከታዩ ዘገባ ይደስሰዋል። እነዚህ ቤበን ንጉሴ፣ ሳይሞን ሳምሶም፣ አማንኤል ቶወልደ ብርሃን፣ ሻም አስጎዶም፣ ሄኖክ አስሞሮም፣ እንዲሁም ዳዊት ሀይልና መንግስት አርአያ የተባሉ ወጣት ተማሪዎች የባይነፊ ኮሌጅ የኮምፒውተር ኢንጂነሪንግ ትምህርታቸውን በዚህ አመት ነው ያጠናቀቁት። ይህን አጋዥ የማንበቢያ ስራ ለአምስተኛ ዓመት መመረቂያቸው እንደሰሩትና ሀሳቡንም በአካባቢያቸው ያሉ አይነ ስውራን ትግርኛ ለማንበብ ሲቸገሩ በማየታቸው ይህን ስራ ለመስራት ሐሳቡን እንደመረጡት ከተማሪዎቹ አንዱ የሆነው አማንኤል ተወልደ ብርሃን ለቪኦኤ ተናግሯል። ፕሪንትድ ወይ ድማ ዝተሓተመ ዝኾነ አይነት ኤፎር ሳይዝ ዘሎ ፔፐር የማንበቢያ ማሽኑ በኤፎር ወረቀት የታተሙ ጽሁፎችን ወደ ድምፅ በመቀየር ነው የሚያነባው። ይህን የማንበቢያ ማሽን ለመስራት ያነሳሳን ዋነኛው ምክንያት ደግሞ በአንድ ወቅት አንድ ዓይነ ስውር መንገድ ላይ እንድረዳው ጠይቆኝ ወደሚፈልግበት ጽሕፈት ቤት ወሰድኩት። በጽሕፈት ቤቱም እሱን የሚመለከት ጽሑፎች ይሰጡትና እንዳነብለት ይጠይቀኛል። ከዚህ በመነሳት ለዓይነ ስውራን የሚያገለግል አጋዥ ማንበቢያ ለመስራትም ወሰን። ይህን ለዓይነ ስውራንና ላልተማሩ ሰዎች ትግርኛ ለማንበብ የሚጠቅም አጋዥ መሳሪያውን ለመስራት የሞባይል ቴሌፎን ካሜራ፣ ስፒከር፣ ሬስፐሪ ፓይ የተባለ እንደ አንጎል የሚያገለግል ሞተር፣ ፓወር ባንክ ወይ የኃይል ማጠራቀሚያ እንዲሁም ሰባት ቁጥሮችን የያዘ ኪፓድ እንደተጠቀሙ ተጠቀሙ የተናገረችው ወጣት ፌበን ንጉሴ፣ የትግርኛ ጽሑፍ እንድታነብ ያደረግንበት ወይ የመረጥንበት ዋነኛው ምክንያት የሚበዛው የኤርትራ ሕዝብ ትግርኛ ተናጋሪ በመሆኑ የብዙዎችን ችግር ይፈታል በሚል እንደሆነ ተናግራለች። ታርጌት ናና አካባቢና ዘሎ ሰባት ይሁን፣ ዋነኛው ታርጌታችን የሚበዛውን የህብረተሰብ ክፍል ለማገዝ ነው። ስለዚህም ነው ስራውን በትግርኛ ቋንቋ ለማድረግ የመረጥ ነው። በእንግሊዝኛ ቋንቋ የተዘጋጁ ዳታዎች አሉ። በትግርኛ ፊደል የተዘጋጁ ዳታዎች ባለመኖራቸው ግን ትልቁ ስራችን የትግርኛ ማንበቢያ ዳታዎችን ማዘጋጀት ነበር ብላለች። የማንበቢያ መሳሪያዋ አይነ ስውራን የትግርኛ ጽሁፎችን እንዲያነቡ ተብላ የተዘጋጀች በመሆኗ በሌላ ቋንቋ የተጻፉ ጽሁፎችንና ስዕሎችን እንደማታነብና በስህተት ከገባም አስቀድማ ማንበብ እንደማትችል በድምፅ እንደምትጠቁም የተናገረው ወጣት አማንኤል የትግርኛ ፊደሎች ብዛት ያላቸውና አንዳንዶቹ ፊደሎችም በጥርስና በጉሮሮ የሚነበቡ በመሆናቸው እነዚህን ድምፆች ማለማመድ ትልቁ ፈተና እንደነበረ ተናግረዋል። አብ ትግርኛ ገለ ቃላት አሉ ብስነ ሀጥራ ይካን ሳይት ገብሮም ገዲም ብድሕር መልሐስ ካዝንበቡለው ማለት ስለዚ ነዞም ኩሎም ፊደላት በባህደት ነይካ አንዳንድ ትግርኛ ፊደሎች በጥርስና ጉሮሮ የሚነበቡ በመሆናቸውና አንዳንዶቹም በተለያየ ቦታ ሲገቡ የተለያየ ትርጉም ስለሚፈጥሩ እነዚህን ሁሉ በማጥናት የየራሳቸውን ድምፅ በመፍጠርና በማለማመድ ልክ የተናጋሪዎችን ድምፅ ለማስመሰል ብዙ ጥረት ነው ያካሄድ ነው ብለዋል። ለአይነ ስውራን እና ያልተማሩ ሰዎች ማንበቢያ ተብላ የተሰራችው አጋዥ ማንበቢያ መሳሪያ በኮምፒውተር በኤፎር ወረቀት የተጻፉ የትግርኛ ጽሁፎችን ለማንበብ ሶስት ሂደቶች እንደሚያስፈልጓት የተናገረው ወጣት ማንኤል በመጀመሪያ በተገጠመላት ሞባይል ወይ ሌላ ካሜራ ከስሯ ያለውን ጽሁፍ ፎቶ በማንሳት ወደ ራስፔሪፓይ በመላክ ወደ ጽሁፍ ይቀየራል። ጽሁፉን ደግሞ ወደ ድምፅ በመቀየር እንደምታነበው ተናግሯል። አይነ ስውራን የሚጠቀሙበት የብሬል ወረቀት ወፈርና ተለቅ ያለ በመሆኑ ክብደት እንዳለውና ለመሸከምም አስቸጋሪ ሲሆን፣ በተጨማሪም የምልክት ጽሑፉ ከጊዜ ብዛት በመዳሰስ ለማንበብ እንደሚያስቸግር ወጣት አማንኤል ተናግሯል። ከዚህ በመነሳት እነሱ የሰራት የማንበቢያ ማሽን የተለያዩ ጥቅሞችና የተሻለ አገልግሎት እንደምትሰጥ የተናገሩት እነዚህ ወጣቶች ዋነኛ ጥቅሞቿና ብልጫዎቿ አንደኛ ክብደቷ አራት ኪሎ ግራም ስፋቷ ደግሞ ሀምሳ በሀምሳ ሴንቲሜትር በመሆኑ ለመሸከምና ከቦታ ቦታ ለማንቀሳቀስ ምቹ እንደሆነች፣ ሁለተኛ ጽሁፉን ለማንሳት የሞባይል ቴሌፎን እንደ ካሜራ መጠቀም እንደሚቻል፣ ሶስተኛ ማሽኗ በኤሌክትሪክ ኃይልና ና በፓወር ባንክ ወይ የኃይል ማጠራቀሚያ ቻርጅ በማድረግ ለአስራ ሁለት ሰዓትና ከዛ በላይ መጠቀም ስለምታስችል ኤሌክትሪክ በሌለበት አካባቢ መጠቀም እንደምታስችል ሆና እንደተሰራች፣ አራተኛ ያነበበችውን ጽሑፍ በማሽኗ ሞተር ወይ ሬስፔሪ ፓይ ቀርጻ ስለምታስቀምጠው ድምፁን በፍላሽ ዲስክ በመውሰድ በፈለጉበት ጊዜና ቦታ እንዲሁም በተለያየ የድምፅ መሳሪያዎች መጠቀም የሚቻል በመሆኑ የአይነ ስውራን የትግርኛ ማንበቢያ ማሽኗ ትልቅ ጠቀሜታ እንዳላት ወጣቶቹ ተናግረዋል። እነዚህ ሰባት የኮምፒውተር ኢንጂነሪንግ ተማሪዎች በቀጣይ የማንበቢያ ማሽኗን አሁን ካለችበት ቅርጽና ስራ በተሻለ መልክ ለመስራትና የተሻለ ስራ እንድትሰራ የማድረግ ትልቅ እቅድ እንዳላቸው ተናግረዋል። ከዚህም በተጨማሪ የእጅ ጽሑፎችንና በላቲን ፊደሎችና ሌሎች በግዕዝ ፊደሎች የተጻፉ ጽሑፎችን እንድታነብ ለማድረግ ከአይነ ስውራን ማህበር ከኮሌጆችና ከላይብረሪዎች ጋር በመነጋገር ትልልቅ ሰርቨሮችን በመጠቀም የተሻለና ሰፊ ሽፋን ያለው አገልግሎት ለመስጠት ትልቁ ህልማቸውና እቅዳቸው መሆኑን ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ